ጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ቀኑን ሙሉ እየጠበቀን ልዑል እግዚአብሔር አምላካችን በዚህችም ሌሊት ደግሞ እነሆ ቅዱሳን መላእክቶቹን ልኮ እንደሚጠብቀን እንደሚታደገን በሌሊትም ባልጋችን ላይ ደግሞ ሕይወታችንን እንደሚያበጃጃትና እንደሚሠራት እኔ ባለሙሉ ተስፋ ነኝ። እግዚአብሔር የእኛን ጥበቃ የእኛን መውጣትና መግባት የሕይወታችን ውጣውረድን ሁሉ ሳይመለከት እንዲሁ በዋዛ ገና ማመልከቻ ስናቀርብለት የሚያይን አምላክ አይደለምና የባሪያዎቹን የልጆቹን አካሄድ አኗኗሪ የሚመለከት ጌታ የታመነ ነው። ሕይወታችንን ለመጠበቅ፣ ሕይወታችንን ለመታደግ፣ ሁለመናችንንም ለመስራት ስሙ ለዘላለም እየተመሰገነ ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች ዛሬ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን ማለት ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር አምላካችን ከእያንዳንዱ የቃሉ ማድ ትልቅ ድግስን አዘጋጅቶ ደግሞ በመንፈስ ቅዱስ አስተማሪነት ያስተምረናል፣ ይመግበናል። በእውነት በዚህ ቃሉ ካላደግን፣ በዚህ ቃሉ በልተን ካልጠነከርን ወገኖቼ ወተት ብቻ እየተጋትን መጓዙ ምንም ረብ ሊኖረን አይችልም። እግዚአብሔር ለዘላለም እየተመሰገነ ይሁን። ለኑሯችን ጥላ ለኑሯችን መከታ ኢየሱስ ክርስቶስ ነው። ጠላት በአንድና በሁለት ምክንያት ቢከሰም ባንረበሽ መልካም ነው። አዎ ኢየሱስ ክርስቶስ የሕይወታችን ጥላ የሕይወታችን ከለላ ነው። ኑሮ ሰላም ጤና ስለ ሆንከኝ፣ ትርጉም ቃና ክበርልኝ Where

እናመሰግንሃለን ለኑሯአችን ቃና ለኑሯአችን መጣፈጥ እግዚአብሔር አምላካችን ሆይ መንስኤውም ምንጩም አንተነ። ዛሬ ደግሞ ወደ አንተ ጌታዬ ወይ ስንቀርብ ከነበደላችን ከነኀጢአታችን ነው በልጅህ በጌታ በኢየሱስ ክርስቶስ ደም እንድታነጻን በልጅህ በጌታ በኢየሱስ ክርስቶስ ደም አጥበህ ደሞ ጌታዬ ሆይ በፊትህ እንደምታቆመን ስለምናምን ነው። አሁንም ይህንን እምነታችንን እግዚአብሔር ወይ ለዘላለሙ ጠብቅልን። በበደላችን ያልተውከን እንደ በደላችንም ያልከፈልከን ጌታ ለዘላለም ስምህ እየተመሰገነ ይሁን። ከምንማረው ከምንመገበው ከዚህ ማድህ ደግሞ እግዚአብሔር አምላካችን ሆይ በልተን ለሌሎች ትርፍ መሆን የምንችልበትን ጉልበት ስጠን። አቤቱ አምላኬ ሆይ የዓለምን ጉልበት አለምንህም፣ መንፈሳዊውን ሰማያዊውን ጉልበት እለምንሃለሁ። ለእኔም ለወገኖቼም ሙሉ እግዚአብሔር ሆይ እንድትለግሲንን እለምንሃለሁ። በአንተ ዘንድ ሰው ከታሰበ በአንተ ዘንድ ሰው ጌታዬ ከታወቀ ሌላው ምንም ጥቅም የለውም። ዛሬ ያሞጋገሰን ነገ ይጠላናልና ዛሬ ከፍ ያደረገን ነገ ደግሞ ይጥለናልና በአንተ ዘንድ መታሰብ ታላቅ በረከት ነው፣ ለዘላለምም ነውና በፊት ዘወትር ጌታዊ እንድንታሰብ ይህንን እንለምንሃለን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ ከዚህ ከቃል ድንቅን ነገር ማየት እንድንችል የልቦናችንን ዐይኖች አብራልን። ጌታ መንፈስ ቅዱስ አስተማሪውን ልከህ ደግሞ ተናገረን። እግዚአብሔር ሆይ እንደ ሰማነው እንድንኖር ፍሬም እንድናፈራል ሕይወትህን በቃል በዚህ ይች ምሽት ሳሰራ ይቺ ለሊታ ትንጋ። እግዚአብሔር ሆይ በደላችንን መተላለፋችንና ድካማችንን ሁሉ ይቅር በል፣ በጌታችን በመድኃኒታችን በኢየሱስ ክርስቶስም ክብራን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘፍጥረት ምዕራፍ 18 ስምንት የጀመርነው እግዚአብሔር ለአብርሃም ተገልጦ ልጅ እንደሚሰጠው የገባለትን ተስፋ እንደ ገና የሚያጸናለትን ክፍል ስንመለከት ነበረ። አብርሃም በመምሬ የአድባር ዛፍ አጠገብ ቁጭ ብሎ እንግዶች መጥተውበት እንዴት እንዳስተናገዳቸው ስንመለከት ነበር ዛሬም የዚያኑ ቀጣይ ክፍል ከቁጥር አምስት በመጀመር ወደፊት እንቀጥላለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 18 ከቁጥር አምስት እስከ ስምንት ያለውን ተመልከቱ ለባሽ እንጀራም ላምጣላችሁ ልባችሁንም ደግፉ ከዚያም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና። እነርሱም እንዳልካ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ፈጥኖ ገባና ሦስት መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽም እንጎቻማ አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግም የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኰለ። እርጎና ወተትም ያዘጋጀውንም ጥጃ መጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ ይላል። አብርሃም እዚህ ላይ ምን ዐይነት መስተንግዶ ለእንግዶቹ እያደረገ እንዳለ ስትመለከቱ በእውነት ሳትደነቁ አትቀሩም። ይህ አስደናቂ መስተንግዶ አይደለምን? አብርሃም የሚያስገርም ግብዣ ነው ያዘጋጀው። ታናሽንም ጥጃ ወሰደ፣ ብላቴናውም አርዶ ጠባብሶ አመጣው። እንግዶቹም በዛፍ ጥላ ስር ሆነው በደስታ ተመገቡ። ወተትና እርጎም አቅርቦ በታላቅ ግብዣ እነዚህን ሦስት እንግዶች አዝናናቸው፣ መገባቸው። እነዚህ ሦስት እንግዶች ተራ ሰዎች ሳይሆኑ መሳፍንቶች እንደሆኑ እንረዳለን። በአዲስ ኪዳን ደግሞ እነዚህ እንግዶች መላእክት እንደሆኑ በዕብራውያን መልእክት ምዕራፍ 13 ቁጥር ሁለት ውስጥ እንዲህ ተብሎ ተጠቅሷል። እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና። አብርሃም በእርግጥ ያስተናገዳቸው ሰዎች የከበሩ መሳፍንቶች ወይም መላእክቶች እንደሆኑ አላወቅም። እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው ይላል ቁጥር ዘጠኝ በዚያን ዘመን ወንድ እንግዶች መጥተው በሚስተናገዱበት ጊዜ ሴቶች ከድንኳን መጥተው ወይም ወጥተው እንዲያስተናግዱ ባህሉ አይፈቅድላቸውም ነበረ ዛሬም ቢሆን በመካከለኛው ምስራቅ ይህ አይነቱ ልማድ አለ እነዚህ እንግዶች ግን ከሳራ ጋር መነጋገር ፈልገው አብርሃምን ጠየቁት እስቲ ታሪኩን ቀጠል አድርገን ከቁጥር አስር እንመልከት እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን እታገኛለች አለ። ሳራም በድንኳን ደጃፍ በስተዋላው ሳለች ይህን ሰማች ይላል። የሚያስገርም ነገር ነው። ሁለቱም ሰዎች ዕድሜያቸው ገፍቶ ዘጠና ቤት ውስጥ ነው ያሉት። ተመልከቱ። ሳራ በድንኳኑ ደጃፍ ተከልላ፣ ጆሮዋን ግን ወደ ሰዎቹ ንግግር በማድረግ ያደመጠች ይመስለኛል። ወደ ኋላ ላይ ግን ሁለቱም አብርሃምና ሳራ መላእክትን በእንግድነት እንደ ተቀበሉ ሳይገነዘቡ አልቀሩም። ቁጥር 11ና 12ን እስቲ ቀጠል አድርገንኒ አብርሃምና ሳራም በዕድሜያቸው ሸምግለው ፈጽሞ አርጅተው ነበረ። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል እሳቀች። ከእንዴ ካረጀው በኋላ በእውነት ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል አለች ይላል። ይህ የሳራ ጥያቄ ነበር። በእርግጥ አሁን እኔ ልጅ መውለድ እችላለሁን በሚል ጥያቄ ውስጧ ተሞልቷል። ይህንንም ብላ በመገረም እሳቀች። ይህ ሳቅ ምን አይነት እሳቅ ነው? ይህ እውነት ቢሆን እንዴት መልካም ነው ብላ ከመመኘት የተነሳ የተሳቀ ሳቅ ሳይሆን አይቀርም። አብዛኛዎቻችን ሰዎች የዚህ አይነት ልምምድ እንዳለን እኔ እርግጠኛ ነኝ። እግዚአብሔር እኛ በመደነቅ በምንስቅበት ጉዳይ ሁሉ ላይ መልካምነቱን ያሳያል። እግዚአብሔር ነገሩ ቢሆን እጅግ በጣም ጥሩ ነው ከማለት የተነሳ እንስቃለን። ሳራም ያደረገችው ንግግር እንዲሁ ነው። እጅግ በጣም ተገርማለችና ዕድሜዋ ዘጠና ቤት ውስጥ ነው ያለው። አብርሃም ደግሞ የዘጠና ዘጠኝ ዓመት ሽማግሌ ነው። ሳሪያ ታዲያ በመገረም ነገሩ ቢሆን ለእኔ እጅግ በጣም ጥሩ ነው፣ መልካምም ነው፣ በእኔ ላይ አይሆንም እንጂ ብላ ነው የሳቀችው። እስኪ ከቁጥር ዐሥራ ሦስት እስከ ዐሥራ አምስት ያለውን ደግሞ እንመልከት። እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ እወልዳለሁን ስትል ሣራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተም መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለ ፈራች አልሳቅሁም ስትል ካደች፣ እርሱም አይደለም ሳቅሽ እንጂ አላት ይላል። ሳራ መልአኩን ፈርታ አልሳኩም ብላ ልትክድ ፈልጋ ነበር። ነገር ግን ከእውነት ልታመልጥ አልቻለችም። ቁጥር አሥራ ስድስት ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሮአቸው ሄደ ይላል። አብርሃም እንግዶቹን ሊሸኛቸው ጥቂት መንገድ አብሮአቸው ከሄደ በኋላ ተመለሰ። እነርሱም አብርሃም ይኖርበት ከነበረው ስፍራ ብዙም ሳይርቁ ከፊት ለፊታቸው በሩቅ ሰዶምንና ገሞራን ተመለከቱ። የእስራኤልን አገርና አካባቢውን የጎበኙ ሰዎች እንደሚናገሩት ጥርት ባለ የቀን ብራን ከኢየሩሳሌም ወደ ቤተልሔም ከቀድሞ የሰማሪያ ከተማ ሆኖ ደግሞ ኢየሩሳሌም መዲትራንያንና የገሊላን ባሕር ማየት ይቻላል። እግዚአብሔር በሰዶምና በገሞራ ላይ የሚመጣውን ጥፋት አስታወቀ የሚለውን ደግሞ ከቁጥር አሥራ ሰባት እንመለከታለን። እንዲህ ይላል እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን ይላል። እስከዚህ ጊዜ ድረስ ወገኖቼ፣ እግዚአብሔር በሰዶምና በገሞራ ሊያደርግ ያቀደውን ቅጣት ለአብርሃም አልነግረውም ነበር። እነሆ ሊያጠፋቸው ተዘጋጅቷልና እኔ የማደርገውን ከአብርሃም እሰውራለሁን በማለት ሊገልጥለት ፈለገ። ነገሩን እግዚአብሔር ሊያደርግ የሚወደውን ከአብርሃም የማይደብቅበትን ምክንያት እዚህ ላይ ልብ እንድትሉ እፈልጋለሁ። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብም ሁሉ በእርሱ ይባረካሉና ተብሎለታል። የት ቁጥር ዐሥራ ስምንት ላይ አብርሃም በትውልዱ ሁሉ ዘንድ የሚከበርና ተሰሚነት ያለው ሰው ሊሆን ነው። እጅግ በጣም ብዙ በሆኑ ሰዎች ላይ ተጽዕኖ ይኖረዋል። ይህ ዛሬም ቢሆን እውነት ነው። ስለ አብርሃም የተጻፈውን ስናነብና ስንሰማ ሕይወቱና ሥራው በሕይወታችን ላይ ተጽዕኖ አለው። ዛሬም ወዳጆቼ፣ ቁጥር አሥራ ዘጠኝ ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረውን ሁሉ ያመጣ ዘንድ ነው ይላል። እግዚአብሔር አብርሃም ስለ እርሱ የተሳሳተ ግምት እንዳይኖረው የሚያደርገውን ሊሰውርበት አልፈለገም። ከዚህም ሌላ ልብ ልናደርገው የሚገባን ነገር አብርሃምና ቤተሰቡ የመልካም ስነ ምግባር ባለቤቶች መሆናቸውን ነው። ከቁጥር ሃያ እስከ አንድ ያለውን ተመልከቱ። እግዚአብሔርም አለ የሰዶምና የገሞራ ጩኸት እጅግ በዝቶአልና፣ ኃጢአታቸውም እጅግ ከብዳለችና እንግዲህስ ወደ እኔ እንደ መጣች እንደ ጮታ አድርገው እንደሆነ ወርጄ አለሁ እንዲሁም ባዮን አውቃለው ይላል። በሌላ አባባል እግዚአብሔር ለአብርሃም በሰዶምና በገሞራ ያለውን ሁናቴ አውቃለሁ፣ ነገር ግን ወርጄ መመርመር አለብኝ ነው የሚለው። እግዚአብሔር አንድን ነገር ፈጥኖ አያደርግም። ለቁጣ የዘገየ ነው። ነገር ግን እነዚህን ከተሞች ስለ በደላቸው ካልቀጣ አብርሃም ስለ እግዚአብሔር ባሪ የተሳሳተ መረዳት ወይም ግንዛቤ ይኖረዋል። እግዚአብሔር ፈላጭ ቆራጭ እንደሆነ ምንም ምሕረት እንደማያደርግ አድርጎ ባሪውን ቢገልጽ አብርሃም ስለ እግዚአብሔር መጥፎ ትርጉም ባይምሮ ይቀረጽ ነበር። ነገር ግን እግዚአብሔር ምስጢሩንም ሆነ ዕቅዱን ለምንስ ሰዶምና ገሞራን መቅጣት እንደ ፈለገ ለአብርሃም ግልጽ አደረገለት። ቁጥር 22 ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶምም ሄዱ፣ አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። አብርሃም እግዚአብሔርን በመጠባበቅ ላይ መሆኑን ከዚህ ክፍል በግልጽ እንረዳለን። አብርሃም ወደ እግዚአብሔር በምልጃ ስለ መቅረቡ የሚያወሳውን ክፍል ደግሞ ከቁጥር ሃያ ሦስት ነው የምናነበው። እንዲህ ይላል፣ አብርሃምም ቀረበ አለም፣ በውኑ ጻድቁን ከኀጢአተኛ ጋር ታጠፋለህን ይላል። እዚህ ላይ ምን ትዝ እንደሚላችሁ እስቲ አስቡ። አብርሃም ይህን ሲናገር የሚያስበው በአእምሮውም የሚመጣው የመጀመሪያው ነገር ምን እንደሆነ እስቲ ገምቱ ወዳጆቼ። በመጀመሪያ ወደ ሐሳቡ የሚመጣው ያጎቱ ልጅ ሎጥ ነው። ሎጥን ከአሁን ቀደም ከምርኮ አድኖት ነበር። አሁን ደግሞ ሕይወቱ በአደጋ ላይ እንደምትገኝ በእጅጉ ይረዳል። ሎጥ ከእግዚአብሔር ጋር ስላለው ኅብረት አብርሃምን ሳሳስቦ አልቀረም። ሆኖም ግን ሎጥ ጻድቅ ሰው እንዳልሆነም ያምናል። በውኑ አለ ለእግዚአብሔር አብርሃም ሲናገር ስላጎቱ ልጅ ጻዲቁን ከኀጢአተኛ ጋር ታጠፋለህን ብሎ እግዚአብሔርን ሲጠይቅ በሰዶምና በገሞራ ጻድቃን እንዳሉ አብርሃም እያምናል ነገር ግን እግዚአብሔር ለምን ኀጢአተኞችንና ጻድቃንን አብሮ ለማጥፋት እንደፈለገ አልገባውም ነበረ። ጥያቄውን እንዲህ በማለት ይቀጥላል። አብርሃም አምሳ ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን ከተማዪቱንስ በእርሷ ስለሚገኙ አምሳ ጻድቃን አትምርምን? ይላል አብርሃም፣ በአምሳ ቁጥር ጀመረ። ጌታ ሆይ አምሳ ጻድቃን በከተማዪቱ ውስጥ ቢገኙ በሆኑ እነርሱ እያሉ ከተማዪቱን ታጠፋለህን? ሲል እግዚአብሔርን ጠየቀ። ቁጥር አምስት ደግሞ እንዲህ ይላል ይህ ከአንተ ይራቅ ጻዲቁን ከኃጢአተኛ ጋር ትገድል ዘንድ ጻዲቁም እንደ ኀጢአተኛ የሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ፣ የምድር ሁሉ ፈራጅ በቅን አይፈርድምን? ሲል ይናገራል። እንደገና ይህ ዐይነት ጥያቄ ዛሬም ቢሆን ብዙ ሰዎች ይጠይቃሉ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? ይላል። ለዚህ ደግሞ መልስ አለ። የተቀረው የመጽሐፍ ቅዱስ ክፍል የምድር ሁሉ ፈራጅ ሁልጊዜ በቅን እንደሚፈርድ ምስክር ነው። እግዚአብሔር ጻዲቅ አምላክ ነው። ምናልባት እግዚአብሔር የሠራው ትክክል ያልሆነ መስሎ ቢታየን ችግሩ ከእኛ የአስተሳሰብ ማነስ ነው እንጂ ከእግዚአብሔር አይደለም። ወዳጆቼ የምድር ሁሉ ፈራጅ ሁልጊዜ በቅን እንደሚፈርድ ብናውቅና፣ እኛ ስህተተኞች እርሱ ግን ጻዲቅ እንደሆነ በትክክል ብንረዳ ምንኛ አፋችንን በቆጠብን ምንኛ ምላሳችንን ዘርግተን ከመናገርን በተቆጠብን ነበረ። ቁጥር 26 ደግሞ እንዲህ ይላል፣ እግዚአብሔርም በሰዶም በከተማይቱ ውስጥ አምሳ ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ የሚለውን እንመለከታለን። በተጨማሪም አብርሃም የሚከተለውን ነገር አሰበ። አብርሃምም መለሰ አለም እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እንሆ አንድ ጊዜ ጀመርኩ። ከአምሳው ጻድቃን አምስት ቢጎሉ ከተማዪቱን ሁሉ በአምስቱ ምክንያት ታጠፋልህን? ከዚያ አርባ አምስት ቢገኝ አላጠፋት አለ ይላል። በሌላ አባባል አብርሃም አርባ አምስት ቢገኙ ስለ አርባ አምስቱ ስትል ከተማዪቱን አትምርምን ብሎ ዳግመኛ እግዚአብሔርን ጠየቀ። እግዚአብሔርም አርባ አምስት ጻድቃን ካሉ ስለ አርባ አምስቱ ብዬ ከተማዪቱን አላጠፋም አለ። ይህም አብርሃምን እንደገና ደፍሮ እንዲጠይቅ አደፋፈረው። ስለዚህም አርባ ቢገኙስ ሲል እንደገና ደግሞ አብርሃም እግዚአብሔርን እጠየቅ። እግዚአብሔርም ስለ አርባው ስል አልደመስስም አለ። ከዚያ በኋላ አብርሃምም ቁጥሩን እየቀነሰ መጣ። ሰላሳ ቢሆኑስ ሲል ደግሞ እንደገና ደፍሮ እግዚአብሔርን ጠየቀ። እግዚአብሔርም ሰላሳ ጻድቃን ካሉ አሁንም ከተማይቱን አላጠፋም አለ። አብርሃምም እንደገና መንገድ ሲያገኝ ሀያ ጻድቃን የተገኙ እንደሆነ ታጠፋለህን ከተማይቱን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ስለ ሀያዎቹ ከተማይቱን አላጠፋም ሲል ለአብርሃም መለሰለት። አብርሃም እጅግ ተገረመና እሺ ለመሆኑ አስር ጻድቃን ቢገኙስ ከተማዪቱን ታጠፋለህን ሲል እግዚአብሔርን እጠየቅ እግዚአብሔርም በከተማዪቱ አስር ጻድቃን ቢገኙ ስለ አስሩ ከተማዪቱን አላጠፋም ሲል ለአብርሃም መለሰለት። ቁጥር 33ን ተመልከቱ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ፣ አብርሃምም ወደ ስፍራው ተመለሰ ይላል። እዚህ ላይ ጥያቄ ሊነሳ ይችላል። ለምን አብርሃም ከአስር በታች አልወረደም ትሉ ይሆናል። ለምን እንደሆነ እነግራችኋለሁ ወገኖቼ፣ ከዚህ በታች ከወረደ ወንድሙ ሎጥ እንደሚጠፋበት ፈርቶ ከመናገር ዝም አለ፣ ጭጭ አለ። ነገር ግን እስከ አንድ ድረስ መውረድ ይችል ነበር። አብርሃም አስር ጻድቃን ቢገኙ እስከ ተማይቱን ታጠፋለህን? ስምንት ጻድቃን ቢገኙ እስከተማዪቱን ታጠፋለህን? አምስት ጻድቃን ቢገኙ እስከተማዪቱን ታጠፋለህን? እያለ ቁጥሩን እየቀነሰ እየቀነሰ እግዚአብሔርን መጠየቅ ይችል ነበረ። ጌታ ሆይ አንድ ጻዲቅ ቢገኝ እስከተማዪቱን ታጠፋለህን? ብሎ መጠየቅም ይችል ነበር። ታዲያ ወገኖቼ እግዚአብሔር ምን ብሎ የሚመልስ ይመስላችኋል? በከተማዪቱ አንድ ጻዲቅ ሰው ካለ እሱን አውጥቼ ከተማዪቱን እቀጣለሁ የሚል ይመስለኛል፣ የእግዚአብሔር መልስ። ምክንያቱም በመጨረሻ ላይ እግዚአብሔር ያደረገው እንደዚሁ ነውና። በዚያች ከተማ ሎጥ የሚባል አንድ ጻድቅ ሰው ነበር። አብርሃም ይህን የእግዚአብሔር አባባል አላመነም። ነገር ግን እግዚአብሔር አስቀድሞ ሎጥን ያውቀው ነበርና፣ ስለዚህ ጌታ እግዚአብሔር ሎጥን ከከተማዪቱ ውጣ አንተ እስክትወጣ ድረስ አላጠፋትም አለው። ከዚህ በላይ የሰማነውን መሠረት በማድረግ አንዳንድ ሰዎች ቤተ ክርስቲያን ከታላቁ መከራ በፊት መነጠቅ አለባት ይላሉ። ምክንያቱም ክርስቶስ የቤተ ክርስቲያን ፍርድ ስለተሸከመ የሚመጣው ታላቁ መከራ ደግሞ የእግዚአብሔር ፍርድ ክፍል በመሆኑ ቤተ ክርስቲያን ከፍርድ ነፃ በመሆኗ ነው ይላሉ። ይህ ሁኔታ ሊመጣ ላለው እውነት ታላቅ ምሳሌ ነው። ዛሬ ዓለማችን በምን ዐይነት ሁኔታ ውስጥ ነው ያለችው? በጥንቃቄ ብናስተውለው ዓለም ዛሬ ሰዶምንና ገሞራን ነው የምትመስለው። ይህ ማለት ግን ጌታ ነገ ይመጣል ማለትም አይደለም። ቀኒቱንና ሳቲቱን ደግሞ አናውቅምና እርሱ እንደ ተናገረው ነገም ሊመጣ ይችላል። ወገኖቼ፣ በዚህ በዘፍጥረት መጽሐፍ እንደተመለከትነው እግዚአብሔር እውነቶችን ሁሉ በጊዜው ሊያደርግ ሁልጊዜ ዝግጁ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቼ፣ የዚህ የዘፍጥረት ምዕራፍ 18 ጥናታችንን እዚህ ላይ እናበቃለን። ከዘፍጥረት ምዕራፍ 19 ደግሞ ጌታ መንፈስ ቅዱስ ምን እንደሚያስተምረን በጥቂቱ በቀረን ሰዓት አብረን እንመለከታለን። አድማጮች ዘፍጥረት ምዕራፍ ዐሥራ ስምንት የሚተርክልን እግዚአብሔር በኬብሮን ሸለቆማ ስፍራ በሚገኘው የመምሪያ ድባር ዛፍ በታች ለአብርሃም በመገለጡ አብርሃም ያሳለፈውን የተባረከ የሕይወት ልምምድ ነበረ። ይህንንም ታሪክ መነሻ በማድረግ አንድ ክርስቲያን ዘወትር ከእግዚአብሔር ጋር በሚያደርገው ጤናማ ኅብረት የተባረከ ክርስቲያናዊ ኑሮ መኖር እንደሚችል ባለፉት ምዕራፍ ተመልክተናል ማለት ነው። አስተዋላችሁ አይደል? ከምዕራፍ ዐሥራ ስምንት ይህን ነው የተመለከት ነው። አዎ፣ አንድ ክርስቲያን ዘወትር ከእግዚአብሔር ጋር በሚያደርገው ጤናማ ኅብረት የተባረከ ክርስቲያናዊ ኑሮ እንደሚኖር እንማራለን ማለት ነው። ከምዕራፍ ዐሥራ ስምንት ዘፍጥረት ምዕራፍ ዐሥራ ዘጠኝ ግን ከዚህ የተለየ ገጽታ አለው። በዚህ ምዕራፍ በሰዶም የሚኖረውን የሎጥን ሕይወት ታሪክ እንመለከታለን። በዚህ በምዕራፍ ዐሥራ ዘጠኝ ውስጥ በሰዶም ስለሚኖረው ስለ ሎጥ ሕይወት ታሪክ እንመለከታለን ማለት ነው። አብርሃም እንግድነት የተቀበላቸው የእግዚአብሔር መልእክተኞች ጉዞአቸውን ወደ ሰዶም አቅንተዋል። ወደ ሰዶምም እንደ ደረሱ የአብርሃም ዘመድ የሆነው ሎጥ ይቀበላቸዋል። በሰዶም ከተማ ያለውን ክፋት በማየታቸው ሎጥ ከተማውን በአስቸኳይ ልቆ እንዲወጣ ይመክሩታል። ሎጥም ሚስቱንና ሁለቱን ሴቶች ልጆቹን ይዞ ከከተማ ይሸሻል። እግዚአብሔርም በከተማይቱ ላይ እሳት ይልካል። የሎጥም ሚስት የከተማውን ጥፋት ተመልሳ በማየት የጨው አምድ ወይም ሐውልት ሆና ትቀራለች። ሌላ የሚያሳዝነው ነገር ቢኖር ከመከራ የዳነው ሎጥ ከሁለቱ ሴቶች ልጆቹ ጋር የዝሙት ኃጢአት መፈጸሙ ነበረ። ይህን ስትሰሙ ልባችሁ ሳይደነግጥ አይቀርም። በዚህ ምዕራፍ ውስጥ የተገፋ ወይም የተጨነቀ ሰው ሕይወት ይታያል። ሎጥ በዚያ ትውልድ መካከል ጻድቅ እንደሆነ የተመሰከረለት ሰው መሆኑን እንመለከታለን። ይህ ምስክርነት በዘፍጥረት ውስጥ ብቻ የተጠቀሰ ቢሆን ኖሮ እምብዛም አያስደንቅም ነበር። ሐዋርያው ጴጥሮስ ስለ ሎጥ እንዲህ ሲል ይመሰክራል ጻዲቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻዲቅ ነፍሱን ያስጨንቅ ነበር ይላል። ሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር ስምንትን መመልከት ይቻላል። ሎጥ በሰዶም ይኖር የነበረው ኑሮ የደስታ ኑሮ ሳይሆን ከአመፀኞች የተነሳ የጭንቀትና የመገፋት ኑሮ ነበር የሚመራው። ሎጥ ወደ ሰዶም ሲገባም ሆነ ከዚያ ሲወጣ ያጣቸው ነገሮች እንዳሉ የታወቀ ነው። ለሎጥ ምን አይነት አሳዛኝ ቀናት ነበሩ! ዛሬም አንዳንድ ክርስቲያኖች ከሚኖሩበት የሕይወት ባህሪ ወይንም አካባቢ የተነሳ አንዳንድ ነገሮችን ከሕይወታቸው ያጣሉ። ቤተሰባቸውን ሊሆን ይችላል፣ ያላቸውን ተቀባይነትና ክብርንም ሊሆን ይችላል፣ የሚያጡት መልካም ምስክርነታቸውንም ሊሆን ይችላል። የቤተ ክርስቲያን አገልጋይ ሆኜ ባገለገልኳቸው አጭር ዓመታት እንደ ሎጥ ያሉ ብዙ ክርስቲያኖች አጋጥመውኛሉ ወገኖቼ ከለታት አንድ ቀን እኔ የማገለግልበት ቤተ ክርስቲያን መሪ የሆነ ሰውዬ ልጅ መጥቶ እንዲህ አለኝ። ጋሽ አበበ እኔ የማደርገው ነገር ቢኖር አባቴ እስከሚሞት መጠበቅ ብቻ ነው። ከዚያ ክርስትናን እርግፍ አድርጌ ተዋለው አለኝ። እንዴ! እኔም በመደናገጥ በልጁ ንግግር እንዴ፣ ለምን አልኩት። አዩ አዩ፣ ጋሽ አበበ የማየው ነገር ሁሉ እውነት አይደለም፣ ግብዝናን የተሞላ ነው አለኝ። ምናልባትም ልጁ የሚያንጸባርቀው በቤታቸው ያለውን ችግር ነው ብዬ የገመትኩኝ የሚያሳዝን አባት እንደሆነ አያለሁ ልጁን። ከዚያም አልፎ በአካባቢው ያለውን ተቀባይነት ሊያጣ እንደሚችል ላረጋግጥላችሁ፣ ወዳለሁ። በሰውዬው ደህንነት ላይ ጥያቄ የለኝም፣ በክርስቶስ በመታመኑ ሊድን ይችላልና። ግን ጥሩ ምስክርነት እንዲኖረው ዘንድ ያስፈልጋል። የሎጥ ታሪክ ከዚህ የበለጠ አሳዛኝ ነው። በዘፍጥረት መጽሐፍ ውስጥ ከተጠቀሱት አሳዛኝ ታሪኮች አንዱ ይህ ነው። ወገን ውጬ መላእክት በሰዶም ከተማ የሚለውን ደግሞ ከቁጥር አንድ እንመለከታለን። መላእክት አብርሃም ከሚኖርበት ተነስተው ወደ ሰዶም እንደ ደረሱና ሎጥንም እንደ ጎበኙት በዘፍጥረት ምዕራፍ 19 በመጀመሪያዎቹ ሦስት ቁጥሮች ተገልጸው እናነባለን። መላእክቱ ሰዶም በሚደርሱበት ጊዜ ሎጥ በከተማ በር ተቀምጦ ነበረ። በጥንት ዘመን ልማድ በከተማ በር የሚቀመጡ የሕዝቡን ብሶት የሚሰሙ ፈራጆች እንደሆኑ ላስታውሳችሁ እወዳለሁ። ሎጥም ምናልባት በከተማ በር የተቀመጠው ይህንን ዐይነት ኃላፊነት ሊወጣ ይሆናል። መላእክቱንም ሲመጡ ሲያያቸው ተነስቶ ሰግዶ ተቀበላቸው። በቁጥር ሁለት እንደምንመለከተው ሎጥ እንግዳ ተቀባይ ስለሆነ እነዚህን እንግዶች ወደ ቤቱ ሲጋብዛቸው ነው። ረጅም የገጠር መንገድ በባዶ እግራቸው የተጓዙ ስለሆነ ገብቶ በቤቱ አርፈው እግራቸውንም እንዲታጥቡ ጠየቃቸው። ዛሬም በአገራችን በብዙ ቦታዎች እንደሚደረገው በጥንት ዘመን በእስራኤል አገር እንግዶችን ተቀብሎ እግራቸውን ማጠብ የተለመደ ነበር። የሎጥ እንግዶች ግን በመጀመሪያ ወደ ሎጥ ቤት ሊገቡ ፈቃደኞች አልነበሩም። ቁጥር ሁለትም በደንብ ተመልከቱ። ምናልባት በእንግድነት ከማስቸገር ይልቅ ውጪ ማደርን መርጠዋል። ሎጥ ግን በቁጥር ሦስት ላይ እንዲህ ሲላቸው እንመለከታለን። እጅግ ዘበዘባቸው፣ ወደ እርሱም አቀኑ፣ ወደ ቤቱም ገቡ፣ ማዳ ቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ ይለናል። የዚህን ታሪክ ቀጣይ ክፍል እግዚአብሔር ወዶና ፈቅዶ ለነገብ ያደርሰን። አብረን እንመለከታለን። ጸልዩልን፣ ጻፉልን፣ ደህና ደሩልን።